መጽሐፈ ነገሥት ቀዳማዊ ምዕራፍ አራት ንጉሡም ሰሎሞን በእስራኤል ሁሉ ላይ ነግሶ ነበር። የነበሩትም አለቆች እነዚህ ናቸው። የሳዶቅ ልጅ ካህኑ አዛሪያስ፣ ጸሐፊዎቹም የሴባ ልጆች ኤልያፍና አኪያ፣ ታሪክ ጸሐፊም የአሒሉድ ልጅ ኢዮሳፍጥ፣ የዮዳሄም ልጅ በናያስ የሠራዊት አለቃ ነበር። ሳዶቅና አብያታርም ካህናቱ ነበሩ። የናታንም ልጅ አዛሪያስ የሹሞች አለቃ ነበር። የናታንም ልጅ ዛቡድ የንጉሡ አማካሪና ወዳጅ ነበር። አሒሳርም የቤት አዛዥ፣ የአብዳም ልጅ አዶኒራም አስከባሪ ነበር። ለንጉሡና ለቤተሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ ዐሥራ ሁለት ሹሞች ለሰሎሞንም ነበሩት ከዓመቱ ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበር። ስማቸውም ይህ ነበር። በተራራማው አገር በኤፍሬም የሁር ልጅ በማቃጽና በሸዓልቢም በቤትሳሚስና በኤሎን ቤትሃናን የዴቀር ልጅ በአሩባት የሄሴድ ልጅ ለእርሱም ሰኮትና የኦፌር አገር ሁሉ ነበረ። በዶር አገር ዳርቻ ሁሉ የአሚናዳብ ልጅ እርሱም የሰሎሞንን ልጅ ጣፈትን አግብቶ ነበር። ከቤት ሳን ጀምሮ እስከ አቤልመሐላን እስከ ዮቅምዓም ማዶ ድረስ በታዕናክና በመጊዶ በፀርታንም አጠገብ በኢዝራኤል በታች ባለው በቤት ሳን ሁሉ የአሒሉድ ልጅ በዓና ነበር። በሬማት ዘገለዓድ የጌበር ልጅ ነበር። ለእርሱም በገለዓድ ያሉት የምናሴ ልጅ የኢያእር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበረባቸው ስልሳ ታላላቅ ከተሞች ነበሩበት። በመሃናይም የኢዶ ልጅ አሂናዳብ በንፍታሌም አኪማአስ ነበር። እርሱም የሰለሞንን ልጅ ባስማትን አግብቶ ነበር። በአሴርና በበዓሎት የኩሲ ልጅ በአና፣ በይሳኮር የፋሩዋ ልጅ ኢዮሣፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉሥ በሲዮንና በባሳን ንጉሥ በአግ አገር በገለአድ አገር የኡሪ ልጅ ጌበር ነበር። በዚያችን ምድር ላይ እርሱ ብቻውን ሹም ነበር። ይሁዳና እስራኤልም እንደ ባሕር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሎአቸው ነበር። ሰለሞንም ከወንዙ ጀምሮ እስከ ግብጽ ዳርቻ እስከ ፍልስጤም ድረስ በመንግሥታት ሁሉ ላይ ነግሶ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰለሞን ይገዙ ነበር። ለሰለሞንም ለቀን ለቀኑ ቀለብ የሚሆን ሠላሳ ኮር መልካም ዱቄትና ስድሳ ኮር መናኛ ዱቄት ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር አስር ፍሪዳዎች ሀያም የተሰማሩ በሬዎች አንድ መቶም በጎች ነበረ። ከወንዙ ወዲህ ባሉት ነገሥታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፋስ ጀምሮ እስከ ጋዝ ድረስ ነግሶ ነበር። በዙሪያውም ባለው በሁሉ ወገን ሰላም ሆኖለት ነበር። በሰለሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር። ለሰለሞንም በአርባ ሺህ ጋጥ የሚገቡ የሰረገላ ፈረሶች ዐሥራ ሁለትም ሺህ ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሡን ሰለሞንና ወደ ንጉሡ ወደ ሰሎሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበር፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶችና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል፣ በባሕርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ በምሥራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢይዝራኤላዊው ከኤታንና ከማሖል ልጆች ከሄማንና ከከልቀድ ከደራልም ይልቅ ጥበበኛ ነበር። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም ሦስት ሺህ ምሳሌዎች ተናገረ፤ መኃልዩም ሺህ አምስት ነበር። ስለ ዛፍም ከሊባኖስ ዝግባ ጀምሮ ከቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዐሣዎች ይናገር ነበር። ከአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር።